የአሜሪካ ድምፅ ነው። በ በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 13 2016 ዓ ም ዝግጅታችን ጀመረ። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የሕዝባዊ ወያነ ሓርነት ትግራይ ወይም ህወሓት አመራር አቶ ጌታቸው ረዳን ከፓርቲው አባልነትና ከፓርቲው ምክትል ሊቀመንበርነት ማገዱን አስታውቋል። በምትካቸው የጉባኤው ቃል አቀባይ የነበሩትን አቶ አማኑኤል አሰፋ የፓርቲው ምክትል ሊቀመንበር ሆነው ተምጠዋል። በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሀት ቡድን በበኩሉ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው ሲል ውሳኔውን እንደማይቀበል አስታውቋል። የዚህን ዜና ዝርዝር በአብይ ርዕሳችን እንመለስበታለን። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቢ ይገኛል የፕሮግራም ዋና አዘጋጅ ቆንጅ ይታየናት። ዝግጅቶቻችንን እንደዚህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በአቶ ደብረጽዮን የሚመራው የህወሓት ጉባኤ አቶ ጌታቸው ረዳን ከፓርቲ አባልነትና ከምክትል ሊቀመንበርነት ማንሳቱን ሲገልጽ፣ በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን ደግሞ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። በሁለት ቡድኖች ተከፍሎ እየተወዛገበ ከሚገኘው የህዝባዊ ወያነ ሀርነት ትግራይ ህወሓት አመራር ውስጥ ላለፉት ሰባት ቀናት በመቀለስ የሰማዕታት ሀውልት አዳራሽ ሲያካሄድ የቆየውን ጉባኤ ዛሬ ሰኞ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳን ከፓርቲው አባልነት ማገዱን ከፓርቲው ምክትል ሊቀመንበርነት ማንሳቱንም አስታውቀዋል። በሌላ በኩል በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሓት ቡድን ህወሓትን ማዳን በሚል የጠራውን ስብሰባ ትላንት እሁድ በመቀለ ከተማ በማካሄድ ማምሻውን ባወጣው ባለ አስር ነጥቦች መግለጫ በነ ዶክተር ደብረጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። አድማጮች የዚህ ዝርዝር በአብይ ርዕስ ይቀርባል። የኬንያ መንግስት በቅርቡ በተቀሰቀሰው ተቃውሞና ሁከት ሳቢያ አስቀርቷቸው ከነበሩት የግብር ወይም ታክስ ህጎች ውስጥ አንዳንዶቹን መልሶ ተግባራዊ በማድረግ 1.2 ቢሊዮን ዶላር ገቢ ለመሰብሰብ ማቀዱን የገንዘብ ሚኒስትሩ አስታወቁ። የገንዘብ ሚኒስትሩ ጆን ምምባዲ ትላንት እሁድ ሲቲቪ ሲቲዘን ቲቪ ለተባለ አንድ የግል ቴሌቪዥን ጣቢያ እንደተናገሩት መንግስት ወደ 150 ቢሊዮን ሽልንግ ወይም 1.2 ቢሊዮን ዶላር ለመሰብሰብ እንዲችል ወደ 49 የሚጠጉ የታክስ እርምጃዎችን ተግባራዊ ለማድረግ እያሰበ ነው ብለዋል። ፕሬዚደንት ዊልያም ሩቶ ባለፈው ሰኔ በናይሮቢ ደም አፋሳሽ በነበረው ሁከት መንግስታቸው አወዛጋቢውን የታክስ ህግ ማስቀረቱንን በተናገሩበት ወቅት መንግስት የበጀት እጥረት እንደሚገጥመው አስጠንቅቀው ነበር። ሩቶ ወደ 2.7 ቢሊዮን ዶላር የሚጠጋ ገንዘብ ከግብር ለመሰብሰብ ያቀዱበትን እንደ አውሮፓ አቆጣጠር የ2024 ፋይናንስ ህጋቸውን ከሰረዙ በኋላ ክፍተቱን ለመድፈን የመንግስት ወጪ እንደሚቀንስና የብድር መጠን እንደሚጨምር አስታውቀዋል። በግብር ማሻሻያው ህግ ውስጥ የተካተቱት አዳዲስ እርምጃዎች በመስከረም መጨረሻ ላይ ተግባራዊ ይሆናሉ ተብሎ እንደሚጠበቅ ኤኤፍፒ ዘግቧል። ዛሬ ማምሻውን የሚከፈተውና ለአራት ቀናት በተከታታይ የሚደረገው የዴሞክራቲክ ፓርቲ ብሔራዊ ጉባኤ በሽካጎ ከተማ ይካሄዳል። ብሔራዊ ጉባኤ ላይ ለመገኘት ከየክፍለ ግዛቱ የተውጣጡ በሺዎች የሚቆጠሩ የፓርቲው ተወካዮች በሽካጎ ከተማ ተገኝተዋል። ለአራት ቀናት የሚቆየው ብሔራዊ ጉባኤ የፓርቲው ፕሬዝደንታዊ እጩ ካማላ ሀሪስ እና እጩ ምክትል ፕሬዚደንት ቲም ዋልስ፣ የቀድሞው ፕሬዚደንቶች ባራክ ኦባማና ቢል ክሊንተን እንዲሁም ታዋቂ የፓርቲ አባላት የሚያደርጉትን ንግግር ያደምጣል። ፕሬዚደንት ጆ ባይደን ዛሬ ምሽት አራት ሺህ ለሚሆኑ የፓርቲ ወኪሎችን፣ በቴሌቪዥን ለሚከታተሏቸው አሜሪካውያን በሚያደርጉት ንግግርም ካማላ ሀሪስ እሳቸው ለምን መተካት እንዳለባቸው እና ለምን አርባ ሰባተኛው የአሜሪካ ፕሬዚዳንት መሆን እንዳለባቸው ያስረዳሉ ተብሏል። አድማጮች፣ የዚህ ዝርዝር በምሽቱ የዜና መጽሄት ይቀርባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ተቀባይነት የሌለው ያለው ጥቃት መጠን በሰብአዊ ሰራተኞች ላይ የተለመደ እየሆነ መጥቷል ሲል ዛሬ ሰኞ ባወጣው መግለጫ ድርጊቱን አውግዟል። በዓለም ዙሪያ ጥቃት ከደረሰባቸው የረድኤት ድርጅት ሰራተኞች ውስጥ 280ዎቹ እንደ አውሮፓ አቆጣጠር በ2023 የተገደሉ ናቸው ብሏል። በጋዛ ያለው የእስራኤል ሐማስ ጦርነት በዚህ ዓመት ከፍተኛ ቁጥር ያላቸውን ሰራተኞች ሞት ሊያባበስ እንደሚችልም የመንግስታቱ ድርጅት አስጠንቅቋል። ባለፈው ዓመት 280 እርዳታ ሰራተኞች በ33 አገራት የተገደሉበት እንደ ኤሮፓ አቆጣጠር 2023 በዓለም አቀፍ ደረጃ የሰብአዊ ማህበረሰብን ሞት በማስመዝገብ እጅግ አስከፊው ዓመት ነው ሲል መግለጫው አመልክቷል። በእርስ በርስ ግጭት በተመሰቃቀለችው ደቡብ ሱዳን 23 ሰዎች ሲሞቱ እንደ አውሮፓ አቆጣጠር ከ2023 ጀምሮ በሁለት ተቀናቃኝ ጄኔራሎች መካከል በሚካሄደው ጦርነት ውስጥ ባለችው ሱዳን 25 ሰዎች ህይወታቸውን አጥተዋል ብሏል። በሟቾች ቁጥር እስከ አስረኛ ደረጃ በተሰጣቸው አገሮች በእስራኤልና ሶሪያ እያንዳንዳቸው ሰባት ሰዎች ሲሞቱባቸው ኢትዮጵያና ዩክሬን እያንዳንዳቸው ስድስት ሰዎች ተገድለውባቸዋል። በሶማሊያ አምስት በማንያማር እና በዲሞክራቲክ ሪፐብሊክ ኮንጎ አራት ሰዎች መሞታቸውንም ዘገባው አመልክተዋል። በሁሉም ግጭቶች አብዛኞቹ ሟቾች ከአገር ውስጥ የተቀጠሩ የረድኤት ሰራተኞች መሆናቸውንም ዘገባው ጠቅሰዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ዩክሬን ወደ ሩሲያ ኩርስክ ክልል ዘልቃ በመግባት ለሁለት ሳምንታት በሚጠጋ ጊዜ ባካሄደችው ጥቃት ግቧን እያሳካች መሆኑን አስታወቁ። ተጨማሪ የሩሲያ ጥቃቶችና ወታደራዊ እንቅስቃሴዎችን ለመከላከል ነጻ የመከላከያ ቀጠና እየፈጠረች መሆኑንም ዘለንስኪ ተናግረዋል። ኪቭ ወታደሮቿን የሩሲያን ድንበር ተሻግረው እንዲገቡ ያደረገችው እንደ ኤሮፓ አቆጣጠር ነሐሴ ስድስት በሰነዘረችው ድንገተኛ ጥቃት ነው። ጥቃቱ ሞስኮ ወደፊት በማንኛውም የሰላም ድርድር ላይ ፍትሐዊ በሆነ መንገድ እንድትደራደር ጫና ለማድረግ ነው የታለመ ነው። የሰላም ድርድሩ ስለመደረጉ ግን እስካሁን የተገለጸ ነገር የለም። የዩክሬን ወታደሮች በምስራቅ የሀገሪቱ አካባቢዎች በሚገኘው ግንባር የሩሲያን ጦር ለመቋቋም እየታገሉ ቢሆንም ከኩርስክ ክልል ባካሄደችው ጥቃት በመቶዎች የሚቆጠሩ የሩሲያ ወታደሮች መያዟን ግን ዩክሬን አስታውቃለች። በምስራቃዊ ዩክሬን በተለይም በዶኔትስክ ግዛት የሩሲያ ወታደሮች የፓክሮቭስክ ከተማን ለመያዝ በፍጥነት እየገሰገሱ ነው። ከወራት ሙከራ በኋላ አሁን ከከተማይቱ ደጃፍ አስር ኪሎ ሜትር ርቀቶች ላይ እንደሚገኙም ተነግሯል። የዩክሬን ባለስልጣን ነዋሪዎች በተለይም ልጆች ያሏቸው ቤተሰቦች ለደህንነታቸው ሲሉ በአስቸኳይ ፓክሮቭስክን በአቅራቢያው የሚገኙ ከተሞችን በመልቀቅ እንዲወጡ አሳስበዋል። ፓክሮቭስክ በዶኔትስክ ክልል ውስጥ የዩክሬን ቁልፍ የመከላከያ ምሽግና የሎጂስቲክ ማዕከል ናት። ይህንን ስፍራ መልቀቅ የዩክሬንን የመከላከል አቅም በእጅጉ እንደሚጎዳ ተመልክተዋል። በመጨረሻም ስድስት በመጨረሻም የብሪታንያ እስር ቤቶች በውከት ተሳታፊዎች ተጥለቅልቀዋል። ብሪታንያ በዚህ ወር በነበረው ከፍተኛ ሁገት ሁከት በወንጀል ተጠርጥረው በፖሊስ የተያዙ በመቶዎች የሚቆጠሩ እስረኞች በቁጥጥር ስር ከዋሉ በኋላ ሌላ ማቆያ ስፍራ እስኪዘጋጅ ድረስ በተጨናነቁ ፖሊስ ጣቢያዎች እንደምታቆያቸው አስታወቀች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር መንግስት ዛሬ ሰኞ ባወጣው መግለጫ እስካሁን ከ1100 በላይ ሰዎች በቁጥጥር ስር መዋላቸውን አስታውቋል። በቅርቡ ስደተኞችና ሙስሊሞች ላይ ባነጣጠረው የዘረኝነት ጥቃት የተነሳውን ሁከት ተከትሎ የሚያዙት ሰዎች የእስር ቤቶች መጨናነቅ ቀውስ መፍጠራቸውን ተገልጿል። ባለፈው ወር ገና ስልጣን የተረከቡት ጠቅላይ ሚኒስትር ስታርመር የተጨናነቁ እስር ቤቶችን ከወዲሁ ከገጠማቸው ቀውስ ጋር አብረው መውረሳቸውን ከአስቸጋሪ አጣብቂኝ ውስጥ ከቷቸዋል። ብሪታንያ በምዕራብ አውሮፓ ከፍተኛ የእስረኞች ቁጥር ያላት ሲሆን ይህም በከፍተኛ ሁኔታ እየጨመረ መጥቷል። በተለይ የኮቪድ ወረርሽኝ ከተከሰተ በኋላ የተፈጠረው የፍርድ ቤቶችና የፍርድ ቤቶችና ችሎቶች መዘግየት አንዱ ምክንያት ሆነዋል። ከባባድ ወንጀል ለፈጸሙት ፍርደኞች የሚሰጠው የረጃጅም ጊዜ ስራ ዘመን መብዛትም የእስረኞች ቁጥር በከፍተኛ ሁኔታ እንዲጨምር አስተዋጽኦ አድርጓል። በብሪታንያ ከባድ ወንጀለኞች ቢያንስ 65 በመቶ የሚሆነውን የእስር ጊዜያቸውን በወህኒ ቤት እንዲያሳልፉ ይጠበቃል። ይሁን እንጂ ባለፈው ወር ስታርመር ይፋ ባደረጉት እቅድ መሰረት አብዛኞቹ እስረኞች 40 ከመቶ የእስር ጊዜያቸውን ካሳለፉ በኋላ ከእስር ሊለቀቁ እንደሚችሉ ተነግሯል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ነሐሴ 13 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በአጠቃላይ ቫይረስ ሲቀያየር፣ ሚውቴት ሲያደርግ ብዙ አይነት አዳዲስ ጸባዮችን ያመጣል። እጅግ በጣም ገዳይ የነበረ ቫይረስ ገዳይነቱ ሊቀንስ ይችላል። በጣም ተላላፊ የነበረ ቫይረስ የመተላለፍ አቅሙ ሊቀንስ ይችላል። ወይምም በተቃራኒው በጣም ገዳይ ሊሆን ይችላል፣ ወይም ከሰው ሰው የመተላለፍ ችሎታው ሊጨምር ይችላል። እንግዲህ በኢንፍሉዌንዛም ኮቪድም፣ በተለያየ ነገርም ስናየው ቫይረሱ ተከታታይ ይለወጣል። በፍጥነት እየተዛመተ የሚገኘውና ዓለም አቀፍ የጤና ስጋት የፈጠረው ኤምፖክስ ምንድን ነው በሚለው ዙሪያ ሙያዊ ትንታኔ የሚሰጡንን ዶክተር ነጋ አሊ ነው የሰማችሁት። በሁለተኛው አጋማሽ ተመልሰው ይመጣሉ። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ ያለው ስመኝሽ የቆየነኝ የዌብና የማህበራዊ ገጾቻችን ፕሮዲውሰር አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቅድሚያ ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በሁለት ቡድኖች ተከፍሎ እየተወዛገበ የሚገኘው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አመራር ውስጥ ላለፉት ሰባት ቀናት በመቀሌ የሰማዕታት ሐውልት አዳራሽ ሲካሄድ የቆየውን ጉባኤ ዛሬ ያጠናቀቀው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳን ከፓርቲው አባልነት ማገዱን እንዲሁም ከፓርቲው ምክትል ሊቀመንበርነት ማንሳቱን አስታውቋል። በጉባኤው ያልተሳተፉ ሌሎች አመራሮችንም ከፓርቲ አባልነት ማገዱን ጠቁሟል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን የህወሀት ሊቀመንበር አድርጎ መርጧል። የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው ተመርጠዋል። የጉባኤው ዝግጅት የፓርቲውን ደንብና አሰራር የጣሰ ነው ሲሉ መካሄዱን ሲቃወሙ የቆዩት እነ ጌታቸው አቶ ጌታቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነም ሲገልጹ ቆይተዋል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ለጉባኤ እውቅና እንደማይሰጠው እና ውሳኔዎቹም ተቀባይነት እንደማይኖራቸው ቀደም ሲል አስታውቆ ነበር። በሌላ በኩል በፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ የሚመራው ሌላው የህወሀት ቡድን ህወሀትን ማዳን በሚል በጠራው ስብሰባ ትላንት እሁድ በመቀሌ ከተማ በማካሄድ ማምሻውን ባወጣው ባለ አስር ነጥቦች መግለጫ በእነ ዶክተር ደብረ ጽዮን ቡድን የተደረገው ጉባኤ ህገወጥ ነው፣ ውሳኔዎቹም ተቀባይነት የላቸውም ብሏል። አቶ ጌታቸው ረዳ በመድረኩ ላይ ባሰሙት ንግግር ህገወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸው የህወሀት አባላት ወደ ቀልባቸው በመመለስ ከህዝባቸው ጎን እንዲሰለፉ ሲሉ ጥሪ አቅርበዋል። የፓርቲውን አመራሮችና ህገወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸውን የህወሀት ካድሬዎች ጭምር በማሳተፍ ፓርቲያቸውን ለማዳን እንደሚሰሩም ገልጸዋል። ሙልጌታ እጽብሀ ተጨማሪ ዘገባ አለው። ከህዝባዊ ወያነ ሓርነት ትግራይ ህወሓት ምዝገባና ህጋዊ ሰውነት እንዲሁም የድርጅታዊ ጉባኤ ዝግጅት ጋራ በተያያዘ ለሁለት ተከፍለው እየተወዛገቡ ካሉት የፓርቲው አመራር ቡድኖች ውስጥ ካለፈው ሳምንት ማክሰኞ ጀምሮ በመቀለ የሰማዕታት ሀውልት አዳራሽ ሲያካሄድ የሰነበተው ጉባኤ ዛሬ ሰኞ ያጠናቀቀው በሊቀመንበሩ ዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ቡድን የፓርቲው ምክትል ሊቀመንበር የሆኑትን አቶ ጌታቸው ረዳ ከኃላፊነት ማንሳቱን አስታውቋል። አሳውቋል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን በድጋሚ የህወሀት ሊቀመንበር አድርጎ መርጧል። የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው መመረጣቸው ተመልክቷል። የጉባኤው ተሳታፊዎች ባወጡት የአቋም መግለጫ በዚሁ ውይይት መሳተፍ ከሚገባቸው አባላት 83 በመቶ የሚሆኑት ተገኝተዋል ብለዋል። አቶ ጌታቸው ረዳ ጨምሮ በጉባኤው እንደማይሳተፉ ያስታወቁት የማዕከላዊ ኮሚቴ አባላትና የቁጥጥር ቁጥጥር ኮሚሽን አባላት ግን ከፓርቲው ታግዷል፣ ሲል የአቋም መግለጫው አመልክቷል። የዚህ ቡድን ስርዓት አልባነት ወደ ተሟላ የገዢ መደብ ሰጪና ነሽነት ተሸጋግሯል። ስለዚህ አሰላለፉን ግልጽ አድርጓል። ይህ ቡድንና አጃቢዎቹ የቁጥጥር ኮሚሽን አባላት ራሳቸውን ከህወት ስላገለሉ ከዛሬው ልጅ ጀምሮ እነዚህ ያበቃላቸው ሰዎች ከፓርቲያችን ጋር እንደማይቀጥሉ ወ سننال በዚሁ አብይ ጉባኤ ለቀጣይ ሁለት ዓመታት የሚያገለግሉ ዘጠኝ የፓርቲው ስራ አስፈጻሚ አባላትና አቶ ጌታቸው ረዳን ጨምሮ በጉባኤው ያልተሳተፉ አመራሮች ያላካተተ አርባ አምስት የማዕከላዊ ኮሚቴ አባላትም ተመርጠዋል። ከተመረጡ የማዕከላዊ ኮሚቴ አባላት መካከል የቀድሞ የብሔራዊ መረጃና ደህንነት ዋና ዳይሬክተር አቶ ጌታቸው አሰፋ ይገኙበታል። የኢትዮጵያ ምርጫ ቦርድም አቶ ጌታቸው ረዳን ጨምሮ አስራ ስድስት የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት ማሰንበንና አሰራር የጣሰ ነው በሚል በተቃውሞ ያልተሳተፉበትን ይህንን ጉባኤ ህጋዊ ሂደቱን እንዳላሟላ በመግለጽ እውቅና እንደማይሰጠው አስታውቋል። በአንጻሩ ሌላውን የህወሀት አመራር ቡድን በሚመሩት የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የተጠራ ህወሀትን የማዳን የተባለ ስብሰባ ትናንት እሁድ በመቅለ ከተማ ተካሂደዋል። ነሐሴ 12 ቀን 2016 ዓ.ም ስብሰባውን ያደረገው በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራ ድን ቡድን ላለፉት ሰባት ቀናት ጉባኤውን ካካሄደበት የሰማዕታት ሐውልት አዳራሽ አንድ ኪሎሜትር ያህል በማይርቀው በክልሉ ምክር ቤት አዳራሽ ነው። በዚህ ስብሰባ አቶ ጌታቸው ረዳን ጨምሮ አስራ ስድስት የፓርቲው ማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ከመቀለ ከተማ ከዞን እና ከወረዳዎች የተወከሉ የህወሀት አመራሮች ተሳትፈዋል። አቶ ጌታቸው ረዳ በመድረኩ ላይ ባሰሙት ንግግር ስብሰባው ተቋማዊ ነጻነታቸውን ተጠቅመው የሚንቀሳቀሱ ሰዎች ፓርቲያቸውን ለማዳን የተሳተፉበት ውይይት ነው ብለዋል። ይህ ህጋዊ ባሉት ጉባኤ ተደናግረው የተሳተፉ የህወሀት አባላት ወደ ቀልባቸው በመመለስ ከህዝባቸው ጎን እንዲሰለፉ ሲሉም ጥሪ አቅርበዋል። የፓርቲውን አመራሮችና ህገ ወጥ ባሉት ጉባኤ ተደናግረው የተሳተፉ ያሏቸውን የህወሀት ካድሬዎች ጭምር በማሳተፍ ፓርቲያቸውን ለማዳን እንደሚሰሩም ገልጸዋል። አቶ ጌታቸው መድረሀት ክድሊ ናየም ማዕከላዊ ኮሚቴ ሰዎችን ጨምረን ችግሮቻችንን የምናይባቸው በተደራጀ መልኩ የሚካሄዱ ቀጣይ መድረኮች ያስፈልጉናል። ይህ ብቻ ሳይሆን ቀጣይ አቅጣጫን የሚያሳየ መድረኮችንም በአጭር ጊዜ ውስጥ እናካሄዳለን። ከእንግዲህ አንድ ቡድን ብቻውን የሚያዘጋጀው ጉባኤ አይኖርም። ፓርቲያቸውን ፍለጋ ወደ ህገወጥ ጉባኤ የገቡ ጓዶቻችን ጭምር የሚመለሱበትን እድል በማመቻቸት በሀሳብ ላይ የተመሰረተ ጉባኤ ለማካሄድ የሚያስችለን ዝግጅት ለማድረግ ያስፈልገናል። ይገኛል። የስብሰባው ተሳታፊዎች በውይይታቸው መጨረሻ ባወጡት ባለ አስር ነጥቦች መግለጫ የተካሄደው ጉባኤ የፓርቲው ህገ ደንብ ያልተከተለና የኢትዮጵያ ብሔራዊ ምርጫ ቦርድም እንዳይካሄድ ያገደው ተቀባይነት የሌለው ጉባኤ ነው ውሳኔውም ተቀባይነት የለውም ሲሉ በመግለጫቸው ተቃውመዋል። ንዋሕ ስልጣንን ዝተወሰኑ ውልቀ ሰባት ለተወሰኑ ሰዎች የቡድን ጥቅም ተብሎ ፓርቲን በማዳን ስም የተጠራው ፓርቲን የሚያፈርስ ጉባኤ ስለሆነ ሕገወጥና ቅቡልነት የሌለው ነው። በዚህ ጉባኤ የሚተላለፍ ማንኛውም ውሳኔ ተቀባይነት የለውም። ይህ ቡድን የሚያደርገው እንቅስቃሴ ህዝባችንን ወደ ከፋ አደጋ የሚወስድ በመሆኑ ሕዝባችንና አባሎቻችን ሊቃወሙት ይገባል። ከዚህም አልፎ ለሚፈጠር ማንኛውም አሉታዊ ውጤት ተጠያቂው ይሄው ቡድን ይሆናል። በነ አቶ ጌታቸው ረዳ የሚመራ ቡድን ትላንት ስብሰባውን ያደረገው በነ ዶክተር ደብረ ጽዮን ገብረ ሚካኤል የሚመራውን ቡድን ባካሄደው የምርጫ ቦርድ እውቅና ያልሰጠው ጠቅላላ ጉባኤ ከትላንት በስቲያ ቅዳሜ ባወጣው መግለጫ በአስራ ሦስተኛው የፓርቲው ጠቅላላ ጉባኤ ላይ የተመረጡ የማዕከላዊ ኮሚቴ አባላት የስራ ዘመናቸው መጠናቀቁን ጠቅሶ እነርሱ መካከል የሆኑትና በጉባኤው ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙትን የማዕከላዊ ኮሚቴ እንዲሁም የማዕከላዊ ቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ ማገዱን ካስታወቀ በኋላ ነው። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይርስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚያ ፓወር በኢትዮጵያ በ628 ሚሊዮን ዶላር የነፋስ ኃይል ለማመንጨት ባለፈው ሳምንት ቅዳሜ ከመንግስት ጋር ስምምነት ተፈራርሟል። አሚያ ፓወር በሶማሊ ክልል በአይሻ አንድ የነፋስ ኃይል ማመንጫ ጣቢያ 300 ሜጋዋት ኃይል በማልማት ለ25 ዓመታት ለመንግስት እንደሚያቀርብ በስምምነቱ ወቅት ተገልጿል። የግል ባለሀብቶች በኃይል ልማት ዘርፍ እንዲሰማሩ ከስድስት ዓመት በፊት የመንግስትና የግል አጋርነት አዋጅ ጸድቆ ስራ ላይ መዋሉንና ይህም ኩባንያ በአዋጁ መሰረት ወደ ስራ መግባቱን የመንግስት የስራ ኃላፊዎች ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝራ አለሁ። የተባበሩት አረብ ኤምሬትስ ኩባንያ የሆነው አሚያ ፓወር በኢትዮጵያ ሶማሊ ክልል በአይሻ ወረዳ ውስጥ በ628 ሚሊዮን ዶላር 300 ሜጋዋት የነፋስ ኃይል ለማመንጨት ከትላንት በስቲያ ቅዳሜ ነሐሴ 11 ቀን 2016 ዓ ም ከኢፌዴሪ የገንዘብ ሚኒስቴር ጋር ስምምነት ተፈራርመዋል። ከገንዘብ ሚኒስትሩ አሕመድ ሺዴ ጋር የኃይል ማመንጫ ፕሮጀክት ትግበራ ስምምነቱን የፈረሙት የአሚያ ፓወር ሊቀመንበር ሚስተር ሁሴን አልነዋይስ ናቸው። ስምምነቱ የተፈረመው ቀደም ሲል የግል ባለሀብቶች በኤሌክትሪክ ኃይል ልማት እንዲሳተፉ በሚፈቅደው አዋጅ መሰረት እንደሆነም የገንዘብ ሚኒስቴር ከፍተኛ የሥራ ኃላፊ የሆኑት አቶ አበበ ገብረ ሕይወት ለአሜሪካ ድምፅ ተናግረዋል። ከ2018 ጀምሮ በመጣው ፍሬምወርክ መሰረት የመንግስትና የግል አጋርነት አዋጅ ወጡ። ፕራይቬት ሴክተሮች ወይም የግል ባለሀብቶችም እዚህ ላይ እንዲገቡ በማድረግ ስራውን ይሰራሉ። ከመንግስት የሚጠበቀው ነገር የኃይል ግዥ ስምምነቱን መፈረምና ዋስትና መስጠት ነው። ኃይሉን ያመነጫሉ፣ መንግስት ደግሞ ይገዛል። መንግስት የሚገዛበት ታሪፍን ተደራድረን የተስማማንበትና እዚህ ላይ የደረስን መሆኑ የሚያሳየ ለ25 ዓመት የሚቆይ ፕሮጀክት ነው። ፕሮጀክት ዊንድ ተርባይኖቹን ገንብቶ ለመጨረሱ ወደ 628 ሚሊዮን ዶላር የአሜሪካን ዶላር የሚወስድ ነው። ቀድሞ በኢትዮጵያ የኤሌክትሪክ ኃይልን የሚያመነጨው መንግሥት ብቻ እንደነበር አቶ አበበ ጠቅሰው፣ በዚህ አዋጅ ግን የግል ባለሀብቶችም በዘርፉ እንዲሰማሩና ከነፋስ ከፀሐይና ከእንፋሎት ኃይል እያመነጩ ለመንግሥት እንዲያቀርቡ መፈቀዱን ገልጿል። መንግሥት ደግሞ የግል ባለሀብቶቹ ያመነጩትን ኃይል በግዢ የመረከብ ኃላፊነትን ይወስዳል። ትርፋቸውንም በውጭ ምንዛሪ ቀይረው ከሀገር እንዲያስወጡ ዋስትና ይሰጣል ብለዋል። በመሆኑም የኤምሬቱ አሚያ ፓወር ያመነጨውን የኤሌክትሪክ ኃይል የኢትዮጵያ ኤሌክትሪክ ኃይል ለመረከብ ተስማምቷል። አሚያ ፓወር የሚገነባውንና አይሻ አንድ ተብሎ የተሰየመውን የንፋስ ኃይል ማመንጫ ጣቢያ ለ25 ዓመታት እንደሚያስተዳድረውም በኢትዮጵያ ኤሌክትሪክ ኃይል የመንግሥትና የግል አጋርነት ፕሮጀክቶች ዲሬክተር አቶ ተስፋዬ ጥላዬ ለአሜሪካ ድምፅ ገልጸዋል። ፕራይቬት ዴቨሎፐሩ ያለው ኃላፊነት ግንባታውን በራሱ ፋይናንስ ይገነባልና ከዛ በኋላ ለ25 ዓመት በሚቆይ የኦፕሬሽን ፔሪየድ ውስጥ ሎካሊ እዚህ ቢሮ ከፍቶ ሙሉ ለሙሉ ለ25 ዓመት ፕሮጀክቱን የሚያስተዳድረው ኩባንያ ሲሆናል። ስለዚህ ዋነኛው ጥቅሙ የፕራይቬት ፋይናንስን ከማምጣት በተጨማሪ ብዙ ጊዜ ከግንባታ በኋላ የሚገጥሙንን የኦፕሬሽን ላይ የሚገጥሙንን ችግሮች ሙሉ ለሙሉ ወደ ፕራይቬት ሴክተሩ እናስተላልፋለን። ከስምምነቱ ላይ ለመድረስ የአራት ዓመታት ድርድር መደረጉን ያወሱት አቶ ተስፋዬ በእነዚህ ዓመታት የፕሮጀክቱ የጥናት ሥራዎችም መጠናቀቃቸውን ገልጸዋል። አሁንም በመንግሥትና በግል አጋርነት ማዕቀፉ መሠረት ወደ ሥራ የሚገቡ በርካታ የኃይል ማመንጫ ፕሮጀክቶች መኖራቸውንም ጠቁመዋል። የገንዘብ ሚኒስቴር ከፍተኛ የሥራ ኃላፊው አቶ አበበ ገብረ ሕይወት የግል ባለሀብቶች በኃይል ልማት ዘርፉ እንዲሰማሩ መፈቀዱ ልዩ ልዩ ጥቅሞችን ያስገኛል ይላሉ። ይሄ ተመራጭ የሚያደርግበት ዋና ምክንያት አንደኛ የግል ሴክተሮችን እንዲጠናከሩ ያደርጋል። ሁለተኛ መንግስት ሁሉም ስራ ላይ መንግስት ብቻ ቅድሚያ ውስጥ የሚሰራበት ማዕቀፍ እየቀነሰ መሄድ አለበት። ያ ሲደረግ ካፒታል በጀትን እየቀነሰ መሄድ የሚያስችል ነው የሚሆነው። አሁን በዚህ ጊዜ ከኢኮኖሚ ሪፎርሙ ጋር በመምጣቱ የሀይል ግዥ ስምምነት ተፈራርመን ወደ ስራ የምንገባበት ሁኔታ መፈጠሩ፣ አንደኛ የስራ ድል መፈጠሩ ትልቅ ነገር ነው የሚሆነው። ከኢንቨስትመንት አንጻር መንግስት ለስራው ቤት 628 ሚሊዮን ዶላር አቬል ማድረግ አለበት ያን ለማድረግ ትንሽ አስቸጋሪ ይሆናል ማለት ነው፣ አሁን ካለንበት ብዙ የኢኮኖሚ ዲማንዶች አንጻር። ስለዚህ ይህንን ነው ሴኪር የሚያደረግልን። ባለፈው ሳምንት ቅዳሜ በተፈረመው የ25 ዓመታት ስምምነት መሰረት አሚያ ፓወር የኃይል ማመንጫ ጣቢያ ግንባታውን በሁለት ዓመት ተኩል ጊዜ ውስጥ ያጠናቅቃል ያሉት አቶ አበበ በፊትም በአዋጁ መሰረት ከፀሐይና ከእንፋሎት የኤሌክትሪክ ኃይልን ለማመንጨት ፈቃድ ወስደው እንቅስቃሴ የጀመሩ የግል ባለ ሀብቶች መኖራቸውን ገልጸዋል። የአይሻ አንድ የኃይል ማመንጫ ፕሮጀክት ሲጠናቀቅ በኢትዮጵያ ከአራት ሚሊዮን በላይ የሚሆኑ ቤተሰቦችን የኃይል ተጠቃሚ እንደሚያደርግም በስምምነቱ ወቅት ተጠቅሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከሀገር ውስጥ ዘገባ ወጣ እንበልና ዛሬ የተጀመረውን የዲሞክራቲክ ፓርቲ ጉባኤ እንመለከታለን። ዛሬ ምሽት በሚጀመረው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ ለመገኘት ከየክፍለ ግዛቱ የተውጣጡ የፓርቲው ተወካዮች በቺካጎ ከተማ ተገኝተዋል። ለአራት ቀናት የሚቆየው ብሔራዊ ጉባኤ የፓርቲው ፕሬዝዳንታዊ እጩ ካማላ ሀሪስ እና እጩ ምክትል ፕሬዝዳንት ቲም ዋልዝ፣ የቀድሞ ፕሬዝዳንቶች ባራክ ኦባማ ና ቢል ክሊንተን እንዲሁም ታዋቂው የፓርቲው አባላት የሚያደርጉት ንግግር ይደመጣል። ጉባኤው በዛሬው መጀመሪያ ቀን ብሎም የፕሬዚዳንት ጆ ባይደንን ንግግር ያዳምጣል። የአሜሪካ ድምጽ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፕሮሲቲ እንዲሁም ሌሎች የአሜሪካ ድምጽ ባልደረቦች በዚህ ዙሪያ ያጠናቀኑትን ዘገባ ጨምቆ እንግዳ ወልዴ ተከታዩን አሰናድቷል። ዛሬ ማምሻውን የሚከፈተው የዴሞክራቲክ ፓርቲው ብሔራዊ ጉባኤ ለአራት ቀናት በተከታታይ የሚደረግ ሲሆን ፓርቲውን በመወከል ለፕሬዝደንትነት ለሚወዳደሩት ካማላ ሃሪስ እና ለምክትል ፕሬዝደንትነት ለሚወዳደሩት ቲም ዋልዝ ያለውን ድጋፍ ይገልጻል። የሪፐብሊካን ፓርቲውን በመወከል ለፕሬዝደንትነት በሚወዳደሩት ዶናልድ ትራምፕ ላይ ያለውን ትችትም ያሰማል። ከሁለቱ ውጭዎች በተጨማሪ የወቅቱ ፕሬዝደንት ጆ ባይደን፣ የቀድሞ ፕሬዝደንቶች ባራክ ኦባማ እና ቢል ክሊንተን፣ የቀድሞው የውጭ ጉዳይ ሚኒስትር ሂላሪ ክሊንተን እንዲሁም ሌሎች ታዋቂ የፓርቲው አባላት ንግግር እንደሚያደርጉ ፕሮግራም ተይዟል። ካመላ ሄሪስ በይፋ ፕሬዝደንታዊ ዕጩ መሆናቸው ከታወቀ ገና አንድ ወር አልሞላውም። በመጀመሪያ በተደረገው የፕሬዝደንታዊ ክርክር ላይ ደካማ አፈጻጸም ያሳዩት ባይደን በፓርቲው ከፍተኛ ሰዎች በተደረገ ጫና አራሳቸውን ከምርጫ ማግለላቸውን ተከትሎ ነበር ምክትል ፕሬዝደንት ካማላ ሄሪስ እርሳቸውን ተክተው በፕሬዝደንትነት እንደሚወዳደሩ ይፋ የሆነው። ባይደንም ለሄሪስ ያላቸውን ድጋፍ ከምርጫው እንደወጡ ካስታወቁበት ቀን ጀምሮ ሲያሳውቁ ቆይተዋል። ዛሬ ምሽት አራት ሺህ ለሚሆኑ የፓርቲ ወኪሎችና በቴሌቪዥን ለሚከታተሏቸው አሜሪካውያን በሚያደርጉት ንግግርም ካሜላ ሄሪስ እርሳቸውን ለምን መተካት እንዳለባቸውና ለምን አርባ ሰባተኛው የአሜሪካ ፕሬዚዳንት መሆን እንዳለባቸው ያስረዳሉ ተብሏል። የቀድሞ ፕሬዝደንት ባራክ ኦባማ ነገ ማክሰኞ ንግግር እንደሚያደርጉ፣ ሲጠበቅ የቀድሞ ፕሬዝደንት ቢል ክሊንተን ደግሞ ረቡ ንግግር እንደሚያደርጉ ፕሮግራም ተይዟል። ፓርቲውን ወክለው ለፕሬዝደንትነት የሚወዳደሩት ካሜላ ሀሪስ በጉባኤው መዝጊያ ሐሙስ ንግግር ያደርጋሉ። በአሁኑ ወቅት የሚታዩት የሕዝብ መለኪያ አስተያየቶች ከፍተኛ ፉክክር እንደሚደረጉባቸው በሚጠበቁ ግዛቶች ጭምር ካሜላ ሀሪስ ከዶናልድ ትራምፕ የተሻለ ውጤት እያሳዩ መሆናቸው ተዘግቧል። በምክትል ፕሬዝደንትነት ፓርቲውን ወክለው የሚወዳደሩት የ60 ዓመቱ ቲም ዋልዝ ጡረታ የወጡ የሁለተኛ ደረጃ ትምህርት ቤት የማኅበረሰብ ጥናት አስተማሪ የነበሩ ሲሆን በኋላም በአሜሪካ የተወካዮች ምክር ቤት ለ12 ዓመታት አገልግለዋል። ለሚኒሶታ ግዛትም ሁለት ጊዜ በአገረ ገዥነት ተመርጠዋል። ካመላ ሄሪስ ደግሞ በአገሪቱ ከፍተኛ የሕዝብ ቁጥር ያላት የካሊፎርኒያ ግዛትን በመወከል የሕዝብ እንደራሴ የነበሩ ሲሆን ላለፉት ሦስት ዓመታት ተኩል ደግሞ በምክትል ፕሬዝደንትነት አገልግለዋል። ካመላ ሄሪስም ሆኑ ቲም ዎልዝ በአሜሪካውያን ዘንድ ከፍተኛ በሚባል ደረጃ የሚታወቁ አይደሉም። ከዚህ በፊት በተካሄዱ ጉባኤዎች ላይ እንደ ነበረው ሁሉ በዚህኛውም ጉባኤ የተቃውሞ ሰልፎች እንደሚኖሩ ተነግረዋል። ሰልፈኞቹ የተለያዩ አጀንዳዎች ቢኖራቸውም በአብዛኛው ግን እስራኤል በሐማስ ላይ ለምታደርገው ጦርነት አሜሪካ ድጋፍ መስጠቷን የሚቃወሙ ሰልፈኞች እንደሚኖሩ ይጠበቃል። አንድ ጣየር በቺካጎ የመብት አቀንቃኝ ነው። ማንኛውም የመብት አቀንቃኝ በየትኛውም መስክ የተሰማራ ይሁን የዘር ማጥፋት እየተካሄደባቸው ካሉት የጋዛ ፍልስጤማውያን ጎን የማይቆም ከሆነ እንደ መብት አቀንቃኝ የከሰረ ነው። የራስህን ነፃነት ደግፈ ለሌሎች ነፃነት አለመቆም አትችልም። በአሜሪካ የሁለቱ ፓርቲዎች ብሔራዊ ጉባኤዎች በሚደረጉበት ወቅት ሁሌም የተቃውሞ ሰልፎች ይኖራሉ። ባለፈው ሐምሌ ዊስከንስን ላይ በተደረገው የሪፐብሊካን ፓርቲ ጉባኤ ላይ የተቃውሞ ሰልፎች ነበሩ። በታሪክ ከተደረጉት ተቃውሞዎች መካከል በ1968 በቺካጎ በተደረገው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ወቅት የተደረገው ተጠቃሽ ነው። በቪየትናም ይደረግ የነበረውን ጦርነት በመቃወም የተደረገ ነበር። ከካሮሊን ፕርስቲ እና ከሌሎችም የቪዲዮ ባልደረቦች ለተገኘው ዘገባ እንግዲህ ወልዴ ነኝ ዋሽንግተን ዲሲ። አድማጮችና ተመልካቾቻችን ይህንን የዲሞክራቲክ ፓርቲ ብሔራዊ ጉባኤን በተመለከተ የጉባኤው የመጀመሪያ ቀን ክንውኖችና ተያያዥ ጉዳዮች ምን ይመስላሉ? የሚለውን እንዲያካፍለን በቺካጎ ሆኖ ጉባኤውን እየተከታተለ የሚገኘው ባልደረባችን ሀብታሙ ስዩም በቀጥታ መስመር ላይ ይገኛል። ሀብታሙ እንደምን አመሸ። እንደምን አምሽ ተሻል ስመኝሽ። በቅድሚያ አመሰግናለው። ሀብታሙ እስቲ የዲሞክራቲክ ፓርቲ ጉባኤው የመጀመሪያ ቀን ድባብ ምን ይመስላል የሚለውን አስቀድመህ እስቲ ያካፍለን። ስመኝሽ፣ ይህ የዲሞክራቲክ ፓርቲው ብሔራዊ ጉባኤ ከሃምሳ ሺህ በላይ ጎብኚዎች የሚሳተፉበት እንዲሁም ደግሞ ከመላ አሜሪካ የተውጣጡ ከአራት ሺህ በላይ የፓርቲው አባላትም የሚሳተፉበት ትልቅ መድረክ እንደመሆኑ መጠን ቺካጎ በዚህ ጉባኤ ድባብ ውስጥ እጅግ ደምቃለች ማለት ይቻላል። ከዚያ ጎን ለጎን ግን ከዚህ ጉባኤ ጋር በተያያዘ ከፍተኛ የሆነ የተቃውሞ እንቅስቃሴም ስላለ ከተቃውሞ እንቅስቃሴ ተሳታፊዎች ጋር ሁለት አይነት ስሜቶች እየተራመዱ ነው ወይም እየታዩ ነው ማለት ይቻላል። ስለዚህ በአጠቃላይ በአንድ በኩል አዳዲስ ጎብኚዎችና ና አዳዲሶቹ እንግዳዎች ያመጡት ድምቀት አለ። በሌላ በኩል ደግሞ ከፓርቲው አቋም ጋር በተያያዘ የሚጠበቅ ተቃውሞ ስላለ ሁለቱን አይነት አቋሞች ከተማዋ እያስተናገደች ትገኛለች። ሀብታሙ፣ እስኪ ትንሽ ወደ ኋላ መለስ ስላድርግህና ስለዚህ ጉባኤ ታሪካዊ ዳራ ወይም ደግሞ ጉባኤው የሚካሄድበት ፋይዳ ምንድን ነው የሚለውን እስኪ ትንሽ መረጃዎች አጋራል። የዲሞክራቲክ ብሔራዊ ጉባኤ መቶ ሰባ ስድስት ዓመቱን ያስቆጠረ የፖለቲካ መድረክ ነው። በዚህ መድረክ ላይ ይህ ፓርቲ በቀጣይ የአሜሪካ ምርጫ ላይ የሚያሳትፋቸውን እጩዎች ይፋ የሚያደርግበት በምርጫው ውድድር ደግሞ አሸናፊ ያደርጉኛል ብሎ የሚያስባቸውን የፖሊሲዎች የሚያስተዋውቅበት ስልቶችን ደግሞ ለህዝብ ይፋ የሚያደርግበት ነው በዚህ ምክንያት ከፍተኛ እና ቁልፍ የሆነ ሚና ያለው መድረክ ነው ማለት ይቻላል ዘንድሮም ላይ እንግዲህ ይህንን ባህሉን ይህንን ታሪኩን ለመድገም በርካታ ተወካዮቹ ከሀምሳዎቹ የአሜሪካ ግዛቶች መጥተዋል። ወደ አራት ሺህ የሚቆጠሩ ናቸው። ከዚያ ጎን ለጎን ፓርቲውን የሚደግፉና ፓርቲውን የሚወክሉ ፖለቲከኞች፣ ታዋቂ ሰዎች እንዲሁም ደግሞ በየድርሻው ለቀጣይ ድል ያበቁናል ያበቃሉ ተብሎ የሚታሰቡ ሰዎች በዚህ መድረክ ላይ በመውጣት ራሳቸውን፣ ፓርቲያቸውን ያስተዋውቃሉ የህዝብ ድጋፍም ያሰባስቡበታል ስለዚህ የፓርቲውን የህዝብ ድጋፍ ከፍ ለማድረግ እንዲሁም የፓርቲውን መጻኤ ጉዞ ለማስተዋወቅ ትልቅ ሚና ያለው ጉባኤ ነው ማለት ይቻላል። ቀደም ሲል እንዳልነው የዛሬ የመጀመሪያው ቀን ነው የጉባኤውና፣ በመክፈቻው ላይ የሚጠበቁ ስነስርዓቶች፣ የተለዩ ዝግጅቶች አሉ። አዋል እንግዲህ ዛሬ የመክፈቻ ዝግጅቱ ላይ የሀገሪቱ ፕሬዚደንት ጆ ባይደን ይገኛሉ ተብሎ ይጠበቃል። ጆ ባይደን እንግዲህ የዲሞክራቲክ ፓርቲው እጩ ሆነው እስከ ጥቂት ወራት ድረስ በቀጣዩ ምርጫም እንደሚወዳደሩ ይፋ ተደርጎ ነበረ ከጥቂት ሳምንታት በፊት ግን ምክትላቸው ሆኖ ሲያገለግሉት የነበሩት ካማላ ሃሪስ ጆ ባይደንን ወክለው ይህንን ፓርቲ ለድል ለማብቃት ጥረት ያደርጋሉ። እሳቸው ዛሬ ንግግር ያደርጋሉ ተብሎ ይጠበቃል። ከእሳቸው ጋር ደግሞ አብረው የአሜሪካ የቀድሞ የውጭ ጉዳይ መስሪያ ቤት ኃላፊ የሆኑት ሂላሪ ክሊንተን፣ እንዲሁም ደግሞ የጆ ባይደን ባለቤት የሆኑት ቀዳማዊት እመቤት ጂል ባይደን ይገኛሉ ተብሎ ይጠበቃል። ባይደን በዛሬው ቆይታቸው ወይም ዛሬ ያሰሙታል በሚባለው ንግግራቸው የፓርቲያቸውን ወክለው እንግዲህ አስተዳደሩን ከተረከቡ በኋላ የተመዘገቡ ስኬቶችን ይፋ ያደርጋሉ ተብሎ ይጠበቃል። ጎን ለጎን ደግሞ በአሁኑ ጊዜ እጅግ አነጋጋሪ የነበሩና የፓርቲው ጠንካራ ጎኖች ናቸው ተብሎ የሚታሰቡ የስነ ተዋልዶ ጤና መብቶችን እንዲሁም ማህበራዊ ጉዳዮችን ማነሳስተው ፓርቲው መደገፍና በቀጣዩ ምርጫ ማሸነፍ ያለበትን ምክንያት ያስረዳሉ ተብሎ ይጠበቃል። ከዚያ ጎን ለጎን ደግሞ አጠቃላይ ሀገራዊ ሀገራዊ አንድነትን የሚያመጡ መልእክቶችን ያስተላልፉ አለው ለፓርቲያቸው የሚገባውን የድጋፍም ለሚገባው ድጋፍም ጥሪ ያደርጋሉ ተብሎ ይጠበቃል። ምናልባት ሀብታሙ ከዚህ ጋር አያይዘው ቀደም ብለው በነበረው ዘገባችን ላይ የተቃውሞ ትዕይንቶች እንደሚኖሩም ሰምተናል እና እንደዚህ አይነት ነገሮች እስካሁን አሉ? ምን የሰማኸው ነገር አለ? የተቃውሞ እንቅስቃሴው ትናንት ጀምሮ የጀመረ ነው። ዛሬ ግን በከፍተኛ ሁኔታ ይቀጥላል ተብሎ ይጠበቃል። እንግዲህ የዲሞክራቲክ ፓርቲውን ወክለው ስልጣን ላይ የሚገኙት ጆ ባይደን እና አስተዳደራቸው በተለይ እስራኤል በጋዛ እያደረገችው ካለው ጦርነት ጋር በተያያዘ ያላቸውን አቋም የሚቃወም ተቃውሞ ሰልፍ ይኖራል ተብሎ ይጠበቃል። አመሻሹ ላይ በሺዎች የሚቆጠሩ ሰዎች ሰልፉን በይፋ ያስጀምራሉ ተብሎ ይጠበቃል። ነገር ግን ትናንትም ዛሬም ደግሞ ከጥቂት ሰዓታት በፊት ይሄ እንቅስቃሴ አለ። ቺካጎ ከሰላማዊ ሰልፍ ጋር በተገናኘ በእጅጉ የሚታወቅ ታሪክ አላት። 1968 ዓ ም እንዲሁ የዲሞክራቲክ ፓርቲው ጠቅላላ ጉባኤ በሚደረግበት ጊዜም ተቃውሞ ነበረ። የተቃውሞ ምንጩ በወቅቱ አሜሪካ በቬትናም ከምታደርገው ጦርነት ጋር የተገናኘ ነው። እንግዲህ ከ56 ዓመታት በኋላ ደግሞ በዛሬው ቀንና በጉባኤው በሚደረግባቸው ሌሎች ቀናትም የፓርቲውን አቋምና አስተዳደሩ የያዘውን የውጭ ጉዳይ ፖሊሲ የሚመለከቱ እንዲሁም ሌሎች ጉዳዮችን ያነሳሱ የተቃውሞ እንቅስቃሴዎችና ሰልፎች ይደረጋሉ ተብሎ ይጠበቃል። እኛም ከስር ከስሩ መረጃውን ማዳረሳችን እንቀጥላለን። በጣም ምናልባት ከማጠቃለላችን በፊት ጉባኤው በቀጣዩ ቀናቶችም የሚቀጥል ነውና ምን እንጠብቅ የሚለውን አጋራን፣ በሱ እናጠናቀቃለን። እንግዲህ ጉባኤው እስከ አርብ ድረስ ይቀጥላል። በነዚህ ቀናት ውስጥ ፓርቲው በተለያዩ ጉዳዮች ላይ የያዛቸውን ፖሊሲዎችና ስትራቴጂዎች ያስተዋውቃል። ከዚያ ጎን ለጎን ደግሞ ፓርቲውን በመደገፍ ፓርቲውን ለድል ለማብቃት የሚያስቡ የቀድሞ ፖለቲከኞችና የቀድሞ ፕሬዚደንት የቀድሞ ፕሬዚደንት ባራክ ኦባማን የመሰሉ ሰዎች፣ ቢል ክሊንተንን የመሰሉ ሰዎች እንዲሁም ደግሞ የቀድሞ ፕሬዚደንት ጂሚ ካርተርን የልጅ ልጅ የመሰሉ ሰዎች ንግግር ያደርጋሉ ተብሎ ይጠበቃል። ታዋቂ ሰዎች፣ የንግድ ሰዎች እንዲሁም ደግሞ ከወጣቶቹ በኩል ደግሞ ፓርቲውን መደገፍ ያለውን ጠቀሜታ ያሳውቃሉ የሚባሉ እንግዶችም በዚህ መድረክ ላይ ቀርበው ንግግር ያሰማሉ፣ ቅስቀሳ ያደርጋሉ ተብሎ ይጠበቃል። ከዛ ውጪ እጅግ ቁልፉ ነገር ደግሞ ሐሙስ ቀን ዲሞክራቲክ ፓርቲው ለፕሬዚደንትነት ያጫቸው የአሁኗ ምክትል ፕሬዚደንት ካማላ ሐሪስ ይፋዊ ንግግር ያደርጋሉ፣ አብረዋቸው የሚወዳደሩትን ቲም ዋልዝን ያስተዋውቃሉ ተብሎ ይጠበቃል። በጣም እናመሰግናለን ሀብታሙ። የዲሞክራቲክ ፓርቲ የመክፈቻ የአጠቃላይ ጉባኤውን በተመለከተ ካለህበት ከቺካጎ በቀጥታ መስመር ተገኝተ መረጃዎችን ስላጋራን እናመሰግናለን። በቀጣዩ ቀናትም እንዲሁ በተመሳሳይ የተለያዩ መረጃዎችን እንደምታደርሰን እርግጠኛ ነኝ። አዎ እና አደርሳለሁ፣ እንግዲህ ቃል ገባለሁ ለማድረስ። በጣም አመሰግናለሁ ስመኝች። ለአንቺም መልካም ቀን ይሁንልሽ። ለአድማጮች መልካም ምሽት ይሁንላቸው። መልካም ቀን። ባልደረባይን ሀብታሙ ስዩምን አመሰግናለሁ። በቀጣይ ደግሞ የኤምፖክስ የተሰኘውን በቀድሞ አጠራሩ የዝንጀሮ ፈንጣጣ በሽታን የሚመለከት ዘገባ ይኖረናል። ዓለም አቀፉ የጤና ድርጅት በቅድሞ አጠራሩ የዝንጀሮ ፈንጣጣ ወይም ኤምፖክስ ተላላፊ በሽታ ዓለም አቀፍ የማህበረሰብ ጤና ስጋት መሆኑን ካወጀ ከ48 ሰዓታት በኋላ በናይጄሪያ ከፍተኛ ጥንቃቄ እንዲደረግ የሚገልጽ ማስጠንቀቂያ ይፋ ሆኗል። የጤና ባለስልጣናት አዲስ የኤምፖክስ በሽታ ማግኘታቸውን ተከትሎ ናይጄሪያ ከጤና ስርአቷ መዳከም ጋር ተያይዞ ወረርሽኙን ለመቆጣጠር ባላት አቅም ዙሪያ ስጋት እየጨመረ ሄዷል። ጊብሰን ኤሚካ የጤና ባለሙያዎችን አነጋግሮ ቫይረሱ ስለደቀ ነው አደጋ፣ የበሽታው ምልክቶችና የመከላከያ እርምጃዎች ዘገባ አድርሶናል። ቀጥሎ ይቀርባል። ቀድሞ የዝንጀሮ ፈንጣጣ ይባል የነበረው ኤምፖክስ በመላው አፍሪካ በተስፋፋበት ወቅት የናይጄሪያ የበሽታዎች መቆጣጠሪያ ማዕከል በዚህ ዓመት 39 የኤምፖክስ በሽታዎችን መመዝገቡን አስታውቋል። እስካሁን በናይጄሪያ በበሽታው የሞተ ሰው ባይኖርም የኤምፖክስ አደገኛ የተባለው ዝርያ መከሰቱ ግን አሳሳቢ ሆኗል። እስካሁን ባይልሳ፣ ክሮስ ሪቨር ኦጉን እና ሌጎስ ከተሞች በወረርሽኙ መጠቃታቸውም ተገልጿል። ጉዳዩን አስመልክቶ የበሽታ መቆጣጠሪያ ማዕከሉ መሪ ዶክተር ኦላጂዴ ኢድሪስ በሰጡት ጋዜጣዊ መግለጫ ናይጄሪያ ለበሽታው እየሰጠች ያለችውን ምላሽ እያጠናከረች መሆኑን ተናግረዋል። ኖትን ል ሲግኒፊካንት ኮንሰርን ኦፍ ድ ኢዚው ክሮስ በሽታው በቀላሉ ድንበር የሚሻገር በመሆኑ የበለጠ አሳሳቢ እንደሆነ ከግምት ውስጥ እናስገባለን ይሄ ጋዜጣዊ መግለጫም የቫይረሱን ስርጭት ለመቆጣጠርና በሽታው ወደ ሀገር ውስጥ እንዳይገባ ለመከላከል ከባለድርሻ አካላት ጋር ያለንን ቅንጅታዊ አሰራር ለማጠናከር የምናደርገው ጥረት አንዱ አካል ነው። ኤምፖክስ ባልተለመደ ሁኔታ በእንስሳትና በሰዎች መካከል ከሚተላለፉ ጥቂት በሽታዎች መካከል አንዱ ነው። በሽታው በበርካታ የአፍሪካ ሀገራት ውስጥ የተሰራጨ ሲሆን በዚህ ዓመት ብቻ በ13 ሀገራት ውስጥ 2800 ሰዎች በበሽታው መያዛቸውንና ከ500 በላይ ሕይወታቸው ማለፉ ተገልጿል። ይበልጥ ገዳይ የሆነው የቫይረሱ ዝርያ መታየት መጀመሩን ተከትሎ ኢድሪስ በከፍተኛ ሁኔታ ተጋላጭ ለሆኑ የኅብረተሰብ ክፍሎች ክትባት ሊሰጥ የሚችሉባቸው መንገዶች እየታሰቡ መሆኑን ገልጸዋል። የናይጄሪያ መንግስት ክትባቱ ለኅብረተሰቡ በተለይ ደግሞ ተጋላጭነታቸው ከፍ ባሉ አካባቢዎች ለማድረስ ጥረት እያደረገ ነው። እነዚህ ክትባቶች ደህንነትን በመጠበቅ አንጻር ተስማሚ መሆናቸው ታይቷል። ክትባቶቹ እስካሁን ሀገር ውስጥ ባይገኙም መንገድ ላይ ናቸው። የጤና ማዕከሉ ይህን ይበል እንጂ አብዛኛው የናይጄሪያ ህዝብ በብዙ ችግሮች በተወጠረው የናይጄሪያ የጤና ስርዓት ዙሪያ ያለው ስጋት ከፍተኛ ነው። ብሬክስሩ አክሽን ናይጄሪያ በተሰኘው ተቋም የዓለም አቀፍ የጤና ደህንነት ምክትል ዳይሬክተር የሆኑት ኦላይን ካባድሙስ ስለ አዲሱ ዝርያና ስለ ደቀ ነው ስጋት ያብራራሉ። ይህ የቫይረሱ ዝርያ አዲስና እንደ ገና ስለ በሽታው መመራመርን የሚጠይቅ ነው። ስለዚህ ዝርያ እስካሁን ያወቅ ነው ነገር በፍጥነት እየተሰራጨ መሆኑን ነው ሌላው ነገር በሰውነት ላይ የሚታየው ሽፍታ የተሰራጨና በመላው ሰውነት ላይ የሚታይ ነው። ከሌሎቹ ዝርያዎች ጋር ሲነጻጸርም ሕጻናትን የበለጠ ያጠቃል። በተጨማሪም ከሌላው ዝርያ በተለየ አዲሱ ዝርያ በፍጥነት ከሰው ወደ ሰው የሚተላለፍ ነው። የኢምፖክስ በሽታ ምልክቶች ትኩሳት፣ የሰውነት ህመም፣ ድካም፣ ራስ ምታትና የቆዳ ሽፍታን ያካትታሉ። ኢድሪስ ስርጭቱን ለመቆጣጠር ህብረተሰቡ ስለ በሽታ ያለው ግንዛቤ ሊያድግ እንደሚገባ ያሳስባሉ። ትኩሳት፣ የጡንቻ ህመም፣ የጉሮሮ መቁሰል የሚሰማው ማንኛውም ሰው በአቅራቢያው ወደሚገኝ የጤና ተቋም እንዲሄድ እናበረታታለን። ናይጄሪያ ክትባቱን ለማግኘትና ህብረተሰቡን ስለ በሽታው ለማስተማር ጥረት እያደረገች ባለችበት ወቅት እንደ ኢድሪስ ያሉ የጤና ባለሙያዎችና የበሽታ መቆጣጠሪያው ማካከል ዜጎች በበሽታው ሊያዙ ከሚችሉ እንስሳት ጋር ንክኪ እንዳይኖራቸው በማድረግ እና ንጽህናቸውን በመጠበቅ በሽታው እንዳይስፋፋ የሚያስችሉ የመከላከያ እርምጃዎች እንዲወስዱ አሳስበዋል። በጊብሰን ኢሜካ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጊዜ ያዳመጣችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በዚሁ ወደ ሳምንታዊ ሐኪሞን ይጠይቁ ነው የምናልፈው። ከዚሁ ከኤምፖክስ ጋር በተያያዘ ዓለም አቀፍ ወረርሽኝ ሊቀሰቅስ ይችላል በሚል ስጋት የፈጠረው ኤምፖክስ በመባል የሚጠራው በሽታ በሽታው በራሱ ምንድን ነው ለሚለው ጥያቄ ትንታኔ የሚሰጡን ባለሙያ ጋብዘናል። ዶክተር ነጋ አሊ ከዋሽንግተን ዲሲ ከተማ ወጣ ብላ በምትገኘው በሜሪላንድ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎች እና የጽኑ ህሙማን ሐኪም ናቸው። አሉላ ከበደን ያነጋገራቸው ዶክተር ነጋ አሊ፣ በቅድሚያ ያለ ጊዜው አመሰግናለሁ። እኔም አመሰግናለሁ ዶክተር ነጋ በቅድሚያ ይህ በዓለም አቀፍ ደረጃ በወረርሽኝ መልክ እንዳይከሰት ስጋት ያሳደረና ቀደም ሲል በአመዛኙ በተደጋጋሚ ይከሰትባቸው ከነበሩ የመካከለኛው አፍሪካ አካባቢዎች ውጪ አንዳንድ ሌሎች ቦታዎችም መታየት የጀመረ በልማድ የዝንጀሮ ፈንጣጣ የሚባል በእንግሊዝኛው አጠራር ኤም ፓክስ የተባለ ተላላፊ በሽታ ምንነት በማየት ብንጀምር። ለመሆኑ ኤምፓክስ ኤምፓክስ ምንድን ነው? ኤምፓክስ ወይም የዝንጀሮ ፈንጣጣ የሚባለው መንኪፖክስ የሚባል የኦርቶፖክስ ቫይረስ የሚዛመድ ቫይረስ የሚመጣ በሽታ ነው። ዞኖቲክ ኢንፌክሽን ይባላል፣ ማለት ከእንስሳ ወደ ሰው የሚዘል ኢንፌክሽን ማለት ነው። ይሄ ቫይረስ ፈንጣጣ ከሚያመጣው ቫይረስ ከስሞልፖክስ ለፈንጣጣ በሽታ መከላከያ ከተሰራበት ቫይረስ ቫክሲኒያ ከሚባልና ሌሎች ተመሳሳይ ቫይረሶች ጋር የሚዛመድ ቫይረስ ነው እና በአጭሩ ኤም ፖክስ ማለት የዝንጀሮ ፈንጣጣ ነው። በመንኪ ፖክስ ቫይረስ የሚመጣ በሽታ ነው። መልካም፣ ዶክተር ነጋ እራሳቸውን የለወጡ የቫይረሱ ዝርያዎች መታየት በዓለም አቀፍ ደረጃ በስፋት እንዳይዛመት በሚል አሳሳቢነቱን ይበልጥ ከፍ ያደረገው ይመስላል። ለመሆኑ በአሁኑ ወቅት የሚታወቁት ልውጥ የቫይረሱ ዝርያዎች የትኞቹ ናቸው? ምንስ ይባላሉ? ራሳቸውን የለወጡ የቫይረሱ ዝርያዎች መታየታቸው የደቀነው ስጋትስ በተጨባጭ የቱን ያህል የከፋ ነው? ይሄ ቫይረስ ለመጀመሪያ ጊዜ የታወቀው በአስራ ዘጠኝ መቶ ሀምሳዎቹ ዴንማርክ ውስጥ ነው። ይህ ቫይረስ ከሲንጋፖር ወደ ዴንማርክ የፖሊዮ ቫክሲን ሪሰርች ለመስራት በመጡ ዝንጀሮች ላይ ነው ለመጀመሪያ ጊዜ ቫይረሱ የታው። በሰዎች ላይ ለመጀመሪያ ጊዜ በሽታ ያመጣው በማዕከላዊ አፍሪካ በምትገኝ በቀድሞ ስሟ ዛየር በአሁኑ ደግሞ ዴሞክራቲክ ሪፐብሊክ ኮንጎ ተብላ በምትጠራ አገር ነው ለመጀመሪያ ጊዜ የተከሰተው። ይሄ ቫይረስ አሁን አንተ እንዳልከው እየተለወጠ ብዙ አይነት ቫይረሶች እየሆነ ነው። አንደኛው ቫይረስ በመካከለኛው አፍሪካ በሚገኙ ሀገሮች ላይ በአብዛኛው የሚገኝ ቫይረስ ሲሆን ሁለተኛው ደግሞ በዌስት አፍሪካ ባሉ ሀገሮች የሚገኝ ነው በመካከለኛው አፍሪካ የሚገኘው ቫይረስ ክሌድ ዋን ይባላል ክላሲፊኬሽን የሜዲካል ተርሚኖሎጂ ነው መለያው ነው አዎ ልክ ነው እና ይሄ ቫይረስ ክሌድ ዋን ሲባል ክሌድ ዋን መካከለኛው አፍሪካ አካባቢ የሚገኝ ራሱ ይሄ ቫይረስ ሁለት አይነት ክፍፍል አለው ክሌድ ዋን ኤ እና ክሌድ ዋን ቢ ሲሆን ሁለተኛው ቫይረስ በምዕራብ አፍሪካ የሚገኘው ደግሞ ክሌድ ቱ ቫይረስ ይባላል ይህም እንደዚሁ ሁለት አይነት አለው ክሌድ ቱ ኤ እና ክሌድ ቱ ቢ ይባላል በአጠቃላይ ቫይረሶች ጄኔቲክ ማቴሪያላቸውን በመለወጥ በሚውቴሽን ተፈጥሯቸውን ተፈጥሯቸውን እየቀየሩ እየተለወጡ ይመጣል በዛ ምክንያት ነው እንግዲህ ለወደፊቱ ከዋናው ጋር የሚመሳሰሉ ግን የተወሰነ አንድ ሁለት ሶስት የጂን ማቴሪያል በመቀየር የሚለዋወጡ ብዙ የተለያዩ ቫይረሶች ሊኖሩ ይችላሉ እስካሁን ድረስ ግን ሪከርድ የሆኑት እነዚህ አራት አይነት ቫይረሶች ናቸው ልዩነቱ ምንድን ነው ክሌድ ዋን የመካከለኛው አፍሪካ ያለው ከክሌድ ቱ በላይ ብዙ ጄኔቲክ ማቴሪያሎች አሉ ያኛው ብዙ ጄኔቲክ ማቴሪያሎችን ጥየጣለ አነስ ያለ ጄኔቲክ ማቴሪያል ያለው ሁለተኛ ነገር ደግሞ የሚያመጡት በሽታ ራሱ እና የመግደል አቅማቸው የሁለቱ ይለያያል መካከለኛው አፍሪካ ያለው ክሌድ ዋን በጣም ከባድ በሽታ ማምጣት ችሎታለሁ አለው ከዛኛው የበለጠ የመግደል አቅሙም ደግሞ ከዛኛው የበለጠ ነው በአጠቃላይ ቫይረስ ሲቀያየር ኒውቴት ሲያደርግ ኢቮልቭ ሲያደርግ ብዙ አይነት አዳዲስ ጸባዮችን ያመጣል እጅግ በጣም ገዳይ የነበረ ቫይረስ ገዳይነቱ ሊቀንስ ይችላል በጣም ተላላፊ የነበረ ቫይረስ የመተላለፍ አቅሙ ሊቀንስ ይችላል ወይም በተቃራኒው በጣም ገዳይ ሊሆን ይችላል ወይም ከሰው ሰው የመተላለፍ ችሎታው ሊጨምር ይችላል እንግዲህ በኢንፍሉዌንዛም ከኮቪድም በተለያየ ነገርም ስናየው ቫይረሱ በተከታታይ ይለወጣል ይሄ ተለዋጭ ባህሪያቸውም ነው አዳጋች የሚያደርገው በህክምናው አሰጣጡ ላይም ለተለወጠው ቫይረስ መከላከያ መሰራት ይኖርበታል አዎ ልክ ነው እና ለዛ ነው አሁን ለምሳሌ የኢንፍሉዌንዛ ቫክሲን በየዓመቱ አዲስ ቫክሲን የሚመጣው በዚህ ምክንያት ነው። በኮቪድም እንደዚሁ አሁን መጀመሪያ ሲሰጠን ብረው ቫክሲን እና አሁን ያለው ቫክሲን አንድ አይነት አይደለም። ብዙ ነገሩ ተለውጦ አዲስ ከተለወጠው ቫይረስን መከላከል እንዲችል እየተደረገ ነው የሚሰራው ማለት ነው። ዶክተር ነጋ እንግዲህ ቅድሚያ የተከሰተባቸው ዝንጀሮች በመሆናቸው ያንንም ተከትሎ ከዘረኝነት ጋር ተያይዞ የስያሜ ለውጥ እንዲደረግ የዓለሙ ጤና ድርጅት እስከ ወሰነ የዛሬ ሁለት ዓመት ድረስ ከዝንጀሮ ጋር የተገናኘ ታሪኩ የጎላ ነው። ለመሆኑ ከዝንጀሮ ውጭ እንስሳት ወደ ሰው የመተላለፉ ተፈጥሮ የሆኑ የመሰለ ከእንስሳ ወደ እንስሳት ይተላለፋል። ከአሁን ቀደም ተከስቶባቸው የተገኙ የእንስሳ ዝርያዎች አሉ። እንግዲህ ይሄ ቫይረስ የዝንጀሮ ፈንጣጣ ይባል እንጂ ዝንጀሮዎች ልክ እንደ ሰዎች በድንገት ነው በዚህ ቫይረስ የሚያዙት፣ ኢንሲደንታል ሆስትስ ናቸው። ዋናው መነሻው ዝንጀሮዎች አይደሉም። ዝንጀሮዎች ከሌላ እንስሳ ይህን በሽታ ያገኙ ይህ በሽታ እንደምናውቀው እጅግ በጣም ጫካ በሆነ ሬይን ፎሬስት አካባቢ ማለት ዌስት አፍሪካን ብለው ሴንትራል አፍሪካን በዛ ነው የሚገኘው የዚህ ቫይረስ ናቹራል ሪዘርቮር ወይንም በሽታውን ሳያሳዩ ቫይረሱን ይዘው የሚኖሩ እና ወደ ሌላ እንስሳ የሚያስተላልፉ እንስሳዎች እነማን እንደሆኑ አይታወቅም። የሚጠረጠረው ምንድን ነው? ሮደንትስ እንደነ ጥንቸል አይነት እንደ አይጥ አይነት ስኮርልስ እና የተለያዩ ትንሽ እንስሳት ናቸው። የዚህ ቫይረስ ናቹራል ሪዘርቫ ወይም በሽታ ሳይዛቸውን በተፈጥሮ የሚይዙት የሚባለው እና ይህ በሽታ የእነዚህን እንስሳቶች የሞተ አካል ወይንም የሰውነት ፈሳሻቸውን በመነካካት ወይንም እነዚህን እንስሳት አርዶ ስጋቸውን በመጠቀም በሚታረዱበት ሰዓት ደማቸው ሰውን ይነካል። በዛ መልክ ነው የሰው ልጅ ለቫይረሱ የሚጋለጠው። ዝንጀሮዎችን በዛ መልክ ነው የሚያዙት። አንድ ወረርሽኝ መልክ ከሰው ወደ ሰው ሊተላለፍ የሚችል በሽታ ሲመጣ አስቀድመን ማወቅ የምንፈልገው በምን መልኩ ይተላለፋል፣ ምን አይነት ሁኔታዎች ለህመሙ ያጋልጣሉ። ቀደም ብለው የጠቀሱትን ኮቪድን የመሰለ በአየር ላይ የመተላለፍ ሁኔታ ሲጨምር ስጋቱ ያንን ያህል ይላል። ሌሎች የሚተላለፉባቸው መንገዶችን በማወቅ ሰዎች ጥንቃቄ እንዲያደርጉ ይመከራልና የተቀየረ አዲስም ካለ የዚህ ቫይረስ መተላለፊያ አይነተኞቹ መንገዶች ምንድን ናቸው? ሰዎችስ የትኞቹን ጥንቃቄዎች በማድረግ ራሳቸውን የመከላከል አቅማቸውን ከፍ ሊያደርጉ ይችላሉ? እንግዲህ የዚህ ቫይረስ መተላለፊያው ብዙ አይነት ነው። መጀመሪያ ይሄ ቫይረስ ከነዚህ ከትናንሽ እንስሳቶች ከሮደንቶች፣ ከአይጦች፣ ከስኮርሎች ወደ ሰው መተላለፍ አለበት ወይም ወደ ዝንጀሮ መተላለፍ አለበት። እነዚህ እንስሳቶች ሲነክሱም ሊያስተላልፉ ይችላሉ። ዝንጀሮም ሲነክስ ሊያስተላልፍ ይችላል። የዝንጀሮ ስጋን በመንካት የሰውነት ፈሳሽ ምናምን በመንካት ሰው ሊያዝ ይችላል። ይሄ እንግዲህ ከእንስሳት ወደ ሰው እንዴት ዘሎ እንደሚመጣ ነው የሚያሳየን። ከሰው ሰውስ እንዴት ነው የሚተላለፈው ለሚለው ብዙ መንገዶች አሉት ብለናል። አንደኛው በዚህ ቫይረስ ከተያዘ ሰው ጋር እጅግ በጣም የተቀራረበ ግንኙነት ባለው ሰው ሊመጣ ይችላል። ይሄ ማለት አብረው የሚኖሩ አብረው የሚተኙ ብርድ ልብስ፣ ልብሶች፣ ላይነኖች የሚጋሩ በተለይ ደግሞ የቆዳ ሽፍታዎች ከወጡ በኋላ የተለያየ ደረጃዎችን አልፈው ሰውነቱ በቃ ቁስል ምናምን በሚሆንበት ሰዓት እዛ ብዙ ፈሳሽ ይወጣል። በዛን ጊዜ ቫይረሱ ከሚገባው በላይ ስለሆነ ከዛ ሰውዬ ጋር ንክኪ ያለው ሰው በበሽታው ሊያዝ ይችላል። እንግዲህ ዋናው ይሄ ነው የሚሆነው። ከዛ በተጨማሪ ግን አሁን ለምሳሌ ያህል ቫይረስ ደግሞ ውስጥ የተለያየ ሰውነት ከገባ በኋላ ወደ ሳንባ የሚሄዱ አይቀርም በሳንባ ሊተላለፍ ይችላል ይችላል። ግን ከዛኛው ጋር ሲታይ እንደዚሁ በጣም የበዛ ከእናት ወደ ጽንስ ሊተላለፍ ይችላል። አዎ ይተላለፋል። በግብረ ስጋ ግንኙነት ጊዜ ሊተላለፍ ይችላል ሊተላለፍ ይችላል፣ ግን የግብረ ስጋ ግንኙነቱ መተላለፍ ብዙውን ሰዎች እርስ በርስ ቆዳ ለቆዳ ስለሚነካኩ ግን ሌሎች አባለ ዘር በሽታዎች አይነት አይደለም። ግን ለወደፊቱም ይህም ኢምፕሩቭ ሊደረግ ይችላል። ሌላው ነገር ደግሞ የዚህ አይነት በሽተኛ ሲጠቀምበት የነበረውም አንሶላ፣ ብርድ ልብስ ተወሰነ ጊዜ በኋላ ሰውየው ከተሻለ ከደረቀ በኋላ በምናራግፍበት ሰዓት ድሮፕሌቶች እየፈጠርን ነው። እነዛን በመተንፈስ ወደ ውስጥ ሊተላለፍ ይችላል። ስለዚህ የመተላለፍ በጣም ብዙ ለምሳሌ ያህል ሜይ ሁለት ሺ ሀያ ሁለት ላይ ከዌስት አፍሪካ የተነሳ የተስፋፋ ወረርሽኝ ነበር። እንግዲህ በዛ ነው ብዙውን ኢንፎርሜሽን ያገኘ ነው። የዚህ ቫይረስ መተላለፊያው በጣም ብዙ ነው። ከዚህ በተጨማሪ ደግሞ አስፈላጊው የሆነ ጥንቃቄ ከተደረገ ደግሞ የዚህን ቫይረስ መተላለፍ የማስቆም እንትኑ በጣም ከፍተኛ ነው። ለምሳሌ ያህል በሁለት ሺ ሶስት ላይ አሜሪካን ሀገር ውስጥ የዚህ አውት ብሬክ ተነስቶ ነበረ ከላብራቶሪ ተነስቶ እና በዛን ወቅት ስታንዳርድ የሆነ የኢንፌክሽን መከላከያ የተጠቀሙ ሰዎች ጋውን፣ ማስክ፣ ግላ ና ያደረጉ ሰዎች አንድም ሰው አንድም የጤና ባለሙያ በዚህ ቫይረስ አልተያዘም። እና ይህ የሚያሳይህ ምንድን ነው? ሳይንሳዊ የሆነ መሰረታዊ የኢንፌክሽን መከላከያ ተግባሮችን ከተደረገ ኢንፌክሽኑን በቀላሉ ለመቆጣጠር ይቻላል። ቫይረሱ ደግሞ አሁን ለምሳሌ ያህል አንድ ቤት በሚኖሩ ሰዎች የመተላለፍ ድራል ግን አንድ ቤት ውስጥ ገብቶ ራሱ እዛ ቤት ውስጥ ያሉ ሁሉም ሰዎች አይያዙም። ስለዚህ ይህ ቫይረስ አሁን እየተስፋፋ ቢሆንም ለማስቆም ግን ቀላል አሁን ለምሳሌ እንደ ኮቪድ አይነት አስቸጋሪ በጣም አስፈሪ የሆነ ሁኔታ ላይ አይደለም ያለው። ኤምፖክስ ምንድን ነው? በሚል አሉላ ከበደ ከዶክተር ነጋ አሊ ጋር የጀመረው ውይይት አላበቃም። ሁለተኛው ክፍል በመጪ ሳምንት ይቀጥላል። በዚሁ ወደ ሳምንታዊ የአፍሪካ ነክ ርዕሶች ነው የምናልፈው። በሱዳን ያለውን የእርስ በርስ ጦርነት ለማስቆም የሚደረጉ ዓለም አቀፍ ጥረቶች ቢቀጥሉም እስካሁን ውጤታማ አልሆኑም። ሱዳን የምትገኝበት የአፍሪካ ቀንድ በተራዘሙ ጦርነቶች ትጥቅ ትግልና ሽብርተኝነት እየተፈተነ መሆኑን የሚገልጹት ዶክተር ሳሙኤል ተፈራ በዚህ ጦርነት መቋጫ በቶሎ አለመገኘትም የቀጠናውን ችግር ያባብሳል ይላሉ። አስማማ አየነውን ያነጋገራቸው አስራ ስድስት ወራትን የዘለቀው የሱዳን የእርስ በርስ ጦርነት እስካሁን መቋጫ አላገኘም። በጀኔራል አብዱል ፈታህ አልቡርሃን በሚመራው የአገሪቱ ወታደራዊ መንግስትና ጄኔራል ሐምዳን ደጋሎ የሚመሩት የፈጥኖ ደራሽ ኃይሉ መካከል የሚደረጉ ውጊያዎችም አሁንም ቀጥለዋል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በሺዎች የሚቆጠሩ ሱዳናውያንን ለሞትና ሚሊዮኖችን ለስደት የዳረገው ይህ ጦርነት እንዲቆም ሁለቱም ጄኔራሎች ላይ ፍላጎቶች አይታዩም ይላሉም። በሁለቱ ጀኔራሎች መካከል የተፈጠረው ግጭት ለሀገሪቷ ውስጥ ኢኮኖሚያዊ ቀውስን፣ አለመረጋጋትን፣ ስደትን፣ ረሃብን አስከትሏል። አይወይም እንደሚለው ወደ አስር ነጥብ ሁለት የሚሆኑ ሚሊዮን የሚሆኑ ሱዳናውያን በሀገር ውስጥ የውስጥ ተፈናቃይ ሆነዋል። ከሁለት ነጥብ ሶስት ሚሊዮን በላይ የሚሆኑት በተለያዩ ሀገራት ተሰደዋል ኢትዮጵያን ጨምሮ ቻድን ግብጽን በመሳሰሉት ሀገራት ውስጥ ተበትነዋል። ከአምስት ሚሊዮን በላይ ከአስራ ስምንት ሚሊዮን በላይ የሚሆን ህዝብ አስቸኳይ ጊዜ እርዳታ ይፈልጋል። ይህንን ማድረስ የሚቻልበትን ሁኔታ የለም። የአገሪቱን የተለያዩ ክፍሎች በሁለቱ ጀነራሎች የሚመሩ ጦሮች ተበታትነው የተቆጣጠሩ ነው። የልማት መሰረቶች ወድመዋል። ሴቶች ይደፈራሉ፣ ህጻናት ታርጌት ይደረጋሉ፣ ይገደላሉ። የማለት በምግብ እጥረት ምክንያት ብዙ ችግሮች እያየን ነው የተባበሩት መንግስታት ድርጅትና ዓለም አቀፍ የመብት ተሟጋጅ ድርጅቶች በሱዳን በጅምላ አስገድዶ መድፈርና ዘር መሠረት ያደረጉ ግድያዎችን ጨምሮ የጦርና በሰብአዊነት ላይ የሚፈጸሙ ወንጀሎች ስለመፈጸማቸው እየገለጹ ይገኛሉ። ጦርነቱን ለማስቆም አሜሪካና አፍሪካ ህብረትን ጨምሮ ሌሎች አሸማጋይ አገሮችና ተቋማት በጋራ ከሳውዲ አረቢያ ጅዳ እስከ ጄኔቭ ድረስ ቢጥሩም እስካሁን ተፋላሚዎቹ ከስምምነት ሊደርሱ አልቻሉም። ዶክተር ሳሙኤል ለድርድሮቹ አለመሳካት ምክንያት ናቸው ያሏቸውን ጉዳዮች ያነሳሉ። በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በቃጣና ውስጥ በአፍሪካ ቀንድ ቃጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎት እና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢ ያሉ ሀገራት ፍላጎት መኖር ይመስለኛል። የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ ብዙ ማንሳት ጠቀሻዎችን ማንሳት እንችላለን። እንደምታውቀው አደራዳሪዎች ወይም አሸማጋዮች ላይ የሚቀርቡ ክሶች አሉ። ለምሳሌ በቡርሃን በኩል የተባበሩት አረብ ኤምሬቶች ፓርትሊ ኢትዮጵያንም ጨምሮ እጅ አለበት፣ ሱዳን ራል ፎርሶችን ድጋፍ ትሰጣላችሁ ወይም ከዛ ጋር አብራችሁ ትሰራላችሁ የሚሉ ክሶችን ያቀርባሉ። ማንሳት ትችላለን። ስለዚህ በሽምግልና የሚመጡት ኃይሎች ራሳቸው ክሬደብል ወይም ታማኝ ያለመሆን ጉዳይ ይታይባቸዋል። ከዛ ባሻገር ያሉ እንደ ኢጋድመር የነበሩትን ደግሞ ቀጠናዊ ሰላም የማስፈን ኤፈርቶች ወይም እንቅስቃሴዎች ስናይ ደግሞ እነዚህ መሰል ድርጅቶች አገራቱ በውስጥ ፖለቲካ በታመሱ ቁጥር፣ የኢኮኖሚክ መሰረቶች በተናጉ ቁጥር እነዚህን የመሰረቱ የነዚህ አባል የሆኑ ተቋማት ጠንካራ ሆነው ተማእምነት ኖሮባቸው ፈጣንና አጣዳፊ የሆኑ ውሳኔዎችን በማሳለፍ በአካባቢው ሊፈጠሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ። የተባበሩት አረብ ኢምሬቶች ፈጥኖ ድራሽ ኃይሉን ትደግፋለች ሲል የሱዳን ወታደራዊ ኃይል ሊሆን ይችላል። ኢምሬቶች በበኩሏ ውንጀላውን ስታስተባብል የቆየች ቢሆንም የተባበሩት መንግስታት ድርጅት ባለሙያዎች ግን ለዚህ ውንጀላ ትክክለኝነት ሊያረጋግጡ የሚችሉ መረጃዎች ማግኘታቸውን ይገልጻሉ። ሱዳን የምትገኝበት የአፍሪካ ቀንድ በተራዘሙ ጦርነቶች ትጥቅ ትግልና ሽብርተኝነት እየተፈተነ መሆኑን የሚገልጹት ዶክተር ሳሙኤል ተፈራ የዚህ ጦርነት መቋጫ በቶሎ አለመገኘትም የቀጠናውን ችግር ያባብሳል ይላሉም። ጦርነቱን ከሱዳንም አልፎ ከቀጠናውና ከዛም ተሻግሮ እንዲሄድ እንዲዛመት የሚያደርጉ በቻድ እና በመካከለኛው ምስራቅ አፍሪካ ውስጥ ያሉ አማጽያን፣ ሽብር ድርጅቶች በምስራቁም በኩል በእኛው ሳይድ እና አልሸባብን የመሳሰሉ አይሴስን የመሳሰሉ ሌሎች ደግሞ ሽብርተኛ ተቋማት እና ድርጅቶች በስፋት መስፋፋት መሰረት እንዲጥሉ የሚያስችል ደግሞ ፈርታይል ግራውንድን ወይም መሰረትን እየፈጠረ ያለ ግጭት ስለሆነ በቀላሉ በሱዳናውያን ብቻ ገድበን የማናየው የፖለቲካል ኢኮኖሚ ቀውስ ያመጣ ግጭት አድርገን ልንወስደው እንችላለን። የአፍሪካ ቀንድ አሁን ያለበት የተጋላጭነት ሁኔታ የተለያዩ አይነት መልክ ያላቸው ሁኔታዎች እየተከሰሱ ስለሆነ መፍትሄዎቹ ምን ሊደረጉ ይገባል? ድሮ በጋራ ሆነው የአካባቢያቸውን ሰላም ለማስጠበቅ የጋራ ደህንነት ላይ የጋራ ኢኮኖሚ የንግድ ስርዓቶችን ለመፍጠር፣ ለማደረጀት፣ ለማጠንከር ይሰሩ የነበሩ መሪዎች አሁን የኢንተርናሽናል የዓለም አቀፍ ጫናውን እና ጣልቃ ገብነቱንም ጋር ተያይዞ ከዛ ጋር ተዳምሮ መተማመን የሌላቸው ቁጭ ብሎ መነጋገር የማይችሉ በጋራ ከመስራት ይልቅ በተናጠል ከተለያዩ ሀገራት ጋር ጊዜ የሆነ ጥቅም ላይ መስረት ያደረገ ግንኙነቶችን ቅድሚያ የሚሰጡ የፖለቲካ ስርዓቶችና መሪዎች ወይም እንደዚህ ይህንን የሚያጠናክሩ ይህንን ጽንሰ ሀሳብ የሚገፉ በተግባር የሚተገብሩ የመንግስታት በተፈጠሩ ቁጥር በጋራ ይመስላል። አድማጮች ከዶክተር ሳሙኤል ተፈራ ጋ የነበረን ቆይታ አላበቃም። በማህበራዊ ገጾቻችን ላይ ታገኙታላችሁ። ለዛሬ የነበሩን ዝግጅቶች በዚሁ እናጠቃልላለን። ነገ ከሌሎች ዝግጅቶች ጋር እንጠብቃችኋለን። ሰላም በደህና ደሩ።